ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻቸው። የምሽቱ የጋቢና ቪኦኤ ጉዟችን በሁለት አቅጣጫ ነው። ዛሬ ጉዞ ወደፊት ነው እንጂ ቢባል ልክ ነው፣ ግን ድልድዩ በሁለት በኩል ካስተላለፈ መጓዝ ነው። እንደዛ ነው። ታዲያ የምንነጋገረው ስለ ሁለትዮሽ የገበያ እድሎች ነው። በዚህ ሳምንት የጀመርነው ጉዳያችን ዛሬ ከዩናይትድ ስቴትስ ኤምባሲ የንግድ ወኪል ታንያ ኮልን ከአዲስ አበባው ኤምባሲ ይዘናል። ፕሬዚዳንት ኦባማ አራት የንግድ ቢሮዎች እንዲከፈቱ ባዘዙት መሰረት የአዲስ አበባው ቀዳሚ ሆኖ ተከፍቷል። ወደ 250 አሜሪካውያን ኩባንያዎች ወደ ኢትዮጵያ እኛ ድረስ መጥተዋል። ከእነዚህ መሀል 35 በመቶ የሚሆኑት ኢትዮጵያዊ ትውልድ ያላቸው አሜሪካውያን የንግድ ድርጅቶች ናቸው። ብዙዎቹ አነስተኛና መካከለኛ የንግድ ድርጅቶች ናቸው። በአንጻሩ ደግሞ ኢትዮጵያውያን ኩባንያዎች በሰፊው የዩናይትድ ስቴትስ ገበያ ለመሳተፍ ይፈልጋሉ። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ውስጥ የሚሳተፉ ድርጅቶችንም ድምፅ ይዘናል። እንግዲህ በመጀመሪያ ደረጃ የምንልክበትን አገር ገበያ ፍላጎት ማወቅ አለብን። የትኛው ምርት ላይ ነው ተወዳዳሪ መሆን የምችለው? ይሄንን እኔ ላመርት የምችለውን ምርት ሌሎች አገሮች አምርተው ገበያ ላይ አምጥተው ከእኔ ርካሽ የሚሸጡት ከሆነ የገበያ ጥናት ማድረግ ይጠበቅብኛል። አቶ ጸጋይ አበበ ከበርካታ ገበሬዎች ጋር በመሆን ለውጭ ገበያ የግብርና ምርት ያቀርባል የዛሬ የጋቢና እንግዳችን ይሆናል። በተመሳሳይ ስራ ለመሰማራት ለምትፈልጉ ወጣቶች ደግሞ ጠቃሚ የገበያ እንደዚሁም የተለያዩ መረጃዎችን ይዘናል። አብራችሁን አምሹ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እንደምናመሻችሁ አድማጮቻችን። ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። የታንዛኒያ ፖሊስ ቁጥራቸው አርባ አራት የሚሆኑ የኢትዮጵያ ህገ ወጥ ፍልሰተኞችን በቁጥጥር ስር መዋሉን አስታወቀ። ፍልሰተኞቹ የተያዙት በሰሜን ምስራቅ የሀገሪቱ ግዛት ታንጋ በመባል በሚጠራ ስፍራ ሲሆን በቁጥጥር በዋሉበት ጊዜም ፍልሰተኞቹ ተጠይቀው እንደተናገሩት ዓላማቸው ወደ ሀገሪቱ ዋና ከተማ ዳሬ ሰላም ማምራት እንደነበር ተናግረዋል። መነሻቸው የኢትዮጵያና ና የኬንያ ድንበር የሆነችው ሞያሌ እንደነበርና ስራ ለመፈለግ ወደ ታንዛኒያ እንደመጡም ተናግረዋል። የአካባቢ ቢ ፖሊስ አዛዥ ኮማንደር ሚስኬላይ ሚስዩ ስለ ጉዳዩ ሲናገሩ ፍልሰተኞቹ በተያዙበት ወቅት በሸራ በተሸፈነ የጭነት መኪና ውስጥ እንደነበሩ ተናግረዋል። ወደ ታንዛኒያ በህገ ወጥ መንገድ ገብተዋል ስለተባሉት ኢትዮጵያውያን የታንዛኒያ መንግስት ባለፈው ወር መጨረሻ አካባቢ ወደ ኢትዮጵያ መልሳቸዋለሁ ብሎ መገለጫ ሰጥቶ የነበረ ሲሆን እስካሁን ግን በህገ ወጥ መንገድ ወደ ታንዛኒያ ገብታቸዋል የተባሉ ኢትዮጵያውያንን አስመልክቶ ወደ ሀገራቸው ኢትዮጵያ መመለስም ሆነ ሌላ እርምጃ መውሰዱን በይፋ ያስታወቀው ነገር የለም። የዚምባብዌ መንግስት በሀገሪቱ የገባውን ረሃብ ለማስታገስ የአንድ ነጥብ አምስት ቢሊዮን ዶላር የሚሆን የዓለም አቀፍ እርዳታ ጠይቋል። የሀገሪቱ ክፍሎች የኤልኒኖ የአየር ንብረት ለውጥ ባስከተለው ድርቅ እየተጎዱ ከብቶቻቸው እየሞቱና የሚላስ የሚቀመስ እያጡ መሆኑንም የአካባቢው ሰዎች ለአሜሪካ ድምጽ ተናግረዋል። በናይጄሪያ ዲካዋ በተባለ ስደተኛ ካምፕ ውስጥ ሁለት አጥፍቶ ጠፊ ሴቶች ባፈነዱት ቦምብ ሀምሳ ስምንት ሰዎች ህይወታቸው አልፏል። ሚኒሶታ ውስጥ ደግሞ መሐመድ ዋርሴማ የተባለ የ21 ዓመት ወጣት አይሲስን ለመቀላቀል ከሚኒሶታ ወደ ሶሪያ ለመጓዝ ለተነሳ የሱማሌ ተወላጅ የገንዘብ እርዳታ አድርጓል በሚል ተከሶ ጥፋተኛ ተብሏል። በዛሬው እለትም የፍርድ ውሳኔ ይጠብቀዋል። ፕሬዚዳንት ባራክ ኦባማ በቀጣዩ ሳምንት አስረኛውን የኤዥያ ሀገሮች ጉባኤ በካሊፎርኒያዋ ፓልም ስፕሪንግ ከተማ ያስተናግዳሉ። ከስብሰባው ስለሚጠበቀው ውጤት ግን ከወዲሁ በውል መታወቅ እንዳለበት በጉዳዩ ላይ አስተያየታቸውን እየሰጡ ያሉ ተንታኞች ይናገራሉ። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድረጋው አብረን ከአድማ ስንሻገር እንላቸዋለን። ጋቢና ቪኦኤ ስ የዛሬው የጋቢና ጉዞ የኑሮና የእንጀራ ጉዳይ ነው። ማህበረሰቦች በንግድ ሲቆራኙ፣ ሌሎች ግንኙነቶች ይበለጽጋሉ። በጋራ መኖር፣ በጋራ ማደግ፣ በጋራ ለውጥ ማምጣት የሚሉ ሀሳቦችም በወረቀት ሳይሆን በህልውና ይተሳሰራሉ። የዓለም ገበያ ወደ 18 ትሪሊየን ዶላር ይጠጋል። በጣም ብዙ ገንዘብ ነው። ይህ ዓለም አቀፍ የአገልግሎትና የቁሳቁስ ገበያ ታዲያ እንደ ኢትዮጵያ ላሉ ሀገሮች፣ ለሌሎችም እንዲሁ ወሳኝ የእድገት ዋልታዎች ናቸው። በዛሬው ዝግጅት የተለያዩ የገበያ መዳረሻዎችን እንመለከታለን። በቅድሚያ ከአዲስ አበባ እንጀምር። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ከአባላቱና አብረውን ከሚሰሩት ገበሬዎች ጋር በመሆን የግብርና ምርቶችን ለውጭ ገበያ በስፋት ያቀርባል። የድርጅቱ መስራችና አሁን አባል አቶ ጸጋይ አበበን ሄኖክ ስለ ስራቸው አነጋግሯቸዋል። ዋና ስራው የኢትዮጵያን የአበባ አትክልትና ፍራፍሬ ልማት እንዲስፋፋ ከመንግስት ጋር ሆኖ መስራት ነው። በዘርፉ ላይ የሚታዩ ችግሮችን ከሚመለከታቸው አካላት ጋር አቅርቦ መፍታት ነው። እንደዚሁም ደግሞ ዘርፉን በአገር ውስጥም ሆነ በዓለም አቀፍ ደረጃ በሚደረጉ ማንኛቸውም ውይይቶች፣ ኤግዚቢሽኖች፣ ንግድ ትርኢቶች ላይ በመገኘት ዘርፉን መወከል ነው። እንግዲህ በአጠቃላይ ስታየው ለዚህ ዘርፍ ልማት ገበያ እና ገበያ ማስተዋወቅ የመሳሰሉትን ሁሉ ወክሎ ያለ ማህበር ነው። እንግዲህ አቶ ጸጋዬ፣ ይሄ ዝግጅት ጋቢና ቪኦኤ ነው። ለመቀራረብ ያህል አንተ ብዬ ነው ማነጋገርህ ዛሬ። አትቀየምም? አይደለም። በጣም ደስ ነው የሚለኝ ትክክልም ነው። ጋቢን አስቀምጠንህ፣ ለዛውም ባትቀየመን ይሻላል። እሺ፣ ታዲያ ወደ ውጭ ገበያ ነው እንግዲህ የሚቀርቡት ብዙዎቹ፣ ለሀገር ውስጥ ገበያም ፍጆታ የሚውሉ ምርቶች አሏችሁ? በአብዛኛው ዘጠና በመቶ ማለት እንችላለን፣ ዘጠና አምስት በመቶ ማለት እንችላለን። የምናመርታቸው ምርቶች ለውጭ ገበያ የሚውሉ ናቸው። በተለይ አበባው መቶ ከመቶ ማለት እንችላለን። ያን ደግሞ እንዳንን ትንሽ በጥራት ምክንያት በተለያዩ ምክንያቶች ለውጭ የማናቀርባቸው ለሀገር ውስጥ ገበያ የሚቀርቡ አሉ። አትክልትና ፍራፍሬው ደግሞ እንደዛው ዋና ዓላማችን ለውጭ አገር ገበያ ማቅረብ ስለሆነ እሱም ማለት እንችላለን ዘጠና በመቶ የሚመረተው ለውጭ ገበያ እንደመሆኑ መጠን ያንንም ደግሞ ለውጭ ገበያ የምንልከው ነው እና የእኛ ማህበር አባላትና የማህበራችን ዋና ዓላማውም ደግሞ ኤክስፖርቱ ላይ ወይም ደግሞ የውጭ ንግዱ ላይ የተሰማሩትንና የሚሰማሩትን ድርጅቶችና ግለሰቦች ነው የሚወክለው። እንግዲህ እንዴት ነው ወደ ውጭ ገበያ እነዚህን አትክልትና ፍራፍሬ እንልካለን? አበባ እንኳ የሚገባ ነው ስትሉ፣ መቼም ቲማቲም በቅርጫት አድርጋችሁ ወይም ደግሞ ሸንኮራ አገዳ በገመድ አስራችሁ እንደማትልኩ ነው የሚገባኝ። እንዴት ነው ለውጭ ገበያ የሚቀርቡት የኢትዮጵያ አትክልትና ፍራፍሬዎች? አትክልትና ፍራፍሬዎች በመጀመሪያ ደረጃ በሁለት ነው የምንከፍላቸው። አንደኛው ለአውሮፓና ለመካከለኛው ምስራቅ የምንልካቸው፣ እንደዚሁም ደግሞ ሌሎቹ ኦሪጂናል ማርኬት ወይም ደግሞ የአካባቢው ሀገሮች ላይ የምንልካቸው እንደነ ጂቡቲ፣ ሶማሌ፣ ሱዳን የመሳሰሉትም ነው። በእነዚህ በሁለቱ ስንከፍላቸው ወደ አውሮፓና መካከለኛው ምስራቅ ገበያዎች የምንልካቸው የአትክልት አይነቶቻችን ለመጥቀስ ያህል ፍሬንች ቢንስ የምንለው የምንለዋለ ማንዤቱ ሹገር ስናፕ፣ በአማርኛ ስማቸው ስለሌለኝ ነው የፎሶሊያ አይነት የአተር አይነቶች አሉ። ሌሎቹም ደግሞ ለመካከለኛው ምስራቅ የምንልካቸው ደግሞ እንደ ሰላጣ፣ ዝኩኒ፣ ከቲማቲምም የቲማቲም ቼሪ፣ ቲማቲም የምንላቸው ቲቲንሾቹ፣ የፈረንጅ ቃሪያ፣ እንደዚሁም የሚያቃጠል የሀገራችን ቃሪያዎች የመሳሰሉት ናቸው እና ወደ አካባቢው አገሮች ደግሞ በስፋት ልክ የኛው አገር ገበያ ውስጥ እንደሚቀርበው የምናቀርባቸው ሌሎቹ ደግሞ እንደነ ቲማቲም ሽንኩርት ድንች በአነስተኛ አርሶ አደርም ድሬዳው አካባቢ እየተመረቱ ሚልኩ የሚላኩት አሉ ብርቱካን ማንኛቸውንም ብቻ ኢትዮጵያ ውስጥ የምንጠቀማቸው ለጅቡቲም ደግሞ ገበያ የምናቀርባቸው አሉና በአብዛኛው ግን በአብዛኛው እኛ ማህበር ውስጥ ያሉት አውሮፓና መካከለኛው ምስራቅ ሀገሮች ላይ ነው ምርቶቻችንን የምናቀርበው። እንግዲህ በሁለት አይነት ነው የምንወስደው። አንደኛው ትኩስ ምርቶች የሚባሉት ናቸው። ሌላቹ ደግሞ የተቀነባበሩ ምርቶች ናቸው። የተቀነባበሩ የሚባሉት አሁን አንተ በጠቀስከው የቲማቲም ድልህ ወይም ደግሞ የቲማቲም ጂውስ እንደዚሁም ማልማላታ የሚሰሩ አሉ። እኛ በአብዛኛው ለውጭ ገበያ የምናቀርባቸው ትኩስ የሚባሉት ትኩስ ማለት እንግዲህ ፍሬሽ ለማለት ፈልጌ ነው። ተቀጥፈው ደንበኛችን በሚፈልገው መልኩ ተደራጅተው በደንበኞቹ ወይ ደግሞ በገበያው ፍላጎት መሰረት እሴት ጨምረን የምንልካቸው ምርቶች አሉ። ለምሳሌ ዛሬ ከኔ እርሻ የተለቀመ የአትክልት ምርት ዛሬ ማታውን ተሰርቶ ቀቅዞ ነገ ወደ ገበያው ይሄዳል። ከተለቀመበት ሰዓት ጀምሮ ከሀያ አራት እስከ ሰላሳ ስድስት ሰዓት ውስጥ ለገበያው እናቀርበዋለን። ይሄ አንዱ ትልቁ የእኛ የመወዳደሪያ አቅማችን ሆኖ የገበያ አድማሳችንን እያሰፋን ያለንበት ነው። እንግዲህ አቶ ጸጋዬ እረፍት እናድርግና ተመልሰን የምንወያይባቸው ጉዳዮች አሉ። ይሄ የወጣት ዝግጅት ነው። ስለዚህ ወጣት አድማጮች በተለያዩ አካባቢዎች ጥያቄዎች ይኖሯቸዋል። እነሱም ሊሰሯቸው የሚፈልጉ ከሆነ ወደ ውጭ ገበያ፣ ለሀገር ውስጥ ገበያ እንዴት መምጣት ይችላሉ ማቀነባበር፣ እንደዚሁም ደግሞ የሚጨመሩት ሴቶችም ላይ እንነጋገራለን። አብራችሁን ቆዩ። Ora run Gabina vio eight Shiring Gabina Blashangul Blashangul Blashangul Tegapina Tegapina ጋቢና ቪኦኤ ዝግጅታችንን በአጭር ሞገድ በሾርት ዌቭ ማለት ነው፣ ሁለት በ1580 ኪሎ ሄርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን። ከአንድ ሰዓት እስከ አንድ ሰዓት ተኩል ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባችን እንለፍ። መስታወት የዩናይትድ ስቴትስ እንግዲህ በአፍሪካ ሀገሮች ትልቁን መዋለ ንዋይ አፍሳሽና አልሚ ሀገር ናት። አብዛኛው መዋለ ንዋይ የሚውለው በመሰረታዊ የትምህርትና ጤና ዘርፍ ላይ ነው። የንግዱ ግንኙነት እንግዲህ አሁንም ቢሆን በርካታ ስራ የሚጠበቅበት ነው። ይህንም በመረዳት የዩናይትድ ስቴትሱ አምባሳደር ባራክ ኦባማ በተለያዩ የአፍሪካ ሀገሮች የንግድ ቢሮዎች በማቋቋም ላይ ናቸው። ዛሬ ከዩናይትድ ስቴትስ የንግድ ሚኒስቴር አዲስ አበባ በሚገኘው የአሜሪካ ኤምባሲ ታንያ ኮልን አነጋግረናል። የዩናይትድ ስቴትስ በአፍሪካ ሀገሮች ትልቁን መዋለ ነዋይ አፍሳሽና አልሚ ሀገር ናት። የሚበዛ በእርዳታና በመሰረታዊ የትምህርትና ጤና ዘርፍ የሚውል ነው። የዩናይትድ ስቴትስ የንግድ ተቋማት በአፍሪካ ያላቸውን የንግድ ተሳትፎ ለማሳደግ ፕሬዚዳንት ኦባማ አራት የንግድ ቢሮዎች እንደከፈቱ ነው አስቀድመው የገለጹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የሚሰጡትን አገልግሎቶች ታንያ ኮል እንዲህ ይዘረዝራሉ። በንግድና ኢንቨስትመንት መሰማራት የሚፈልጉ የአሜሪካ ኩባንያዎች ከኢትዮጵያ ባለሀብቶች ጋር እንዲሰሩ እናገናኛቸዋለን። ሁሉም ሰው የሚረዳውና ደግሞ ተደጋግሞ የሚነገር አንድ ሀቅ፣ በአፍሪካ የንግድ ስራ ለመጀመር ወደዚህ መምጣት ያስፈልጋል። ወኪል ወይንም የኢሜይል አድራሻ አይደለም፣ በአካል እዚህ መገኘትና አጋር መፈለግ ያሻል። የአፍሪካ በአፍሪካ ውስጥ ዩናይትድ ስቴትስ ኩባንያዎች እንዲሳተፉ በኮንግረስና የኦባማ አስተዳደር ከፍተኛ ፍላጎት አለ። እንደዚሁም የህግ ለውጦች፣ የፖሊሲ ለውጦችም እየተከናወኑ ይገኛሉ። ይህንን ፍላጎት ለማርካት የተያዙ የህግና የአሰራር ማሻሻያዎችም አሉ። በአፍሪካ በርካታ የንግድ ስራ እድሎች አሉ። ኢትዮጵያ በዓለም በፍጥነት በማደግ ላይ ያለች ሀገር ናት። በአፍሪካም እንዲሁ። ስለዚህ ብዙ የስራ መስኮች አሉ። እነዚህን የስራ መስኮች ለማሻሻል የውጭ ገበያ እገዛ ማዕከሎችን በመቋቋም ላይ ናቸው። የውጭ ገበያ እገዛ ማዕከሎች የንግድ ግንኙነቶች በር ናቸው። ስራቸውም ኩባንያዎቹ ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው። ከዚያ ለአፍሪካ ገበያ ያዘጋጇቸዋል። አያይዘውም ለኢትዮጵያ ገበያ ይዘጋጃሉ። ኢትዮጵያ ውስጥ መስራት ከባድ ነው። ችግሩን ከማጉላት አልፈው በስራ መሰማራት የሚፈልጉ ሁሉ እድሉ ሰፊ መሆኑን ይመለከታሉ። በዚያ መቆየት ይገባቸዋል። አስቀድሞ ግን መዘጋጀት ወሳኝ ነው። ይህንን ለማሳካት የተቀረጹ መርሃ ግብሮች በርካታዎች ናቸው። ከነዚህም አንዱ ኢንተርናሽናል ባየርስ ፕሮግራም የዓለም አቀፍ ተሳታፊዎች መርሃ ግብር በሁለቱም በኩል የንግድ ተቋማት ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው አላማው። በሁለቱም በኩል ሲሉ ታዲያ የዩናይትድ ስቴትስ የንግድ ወኪል ታኒያኮል አሜሪካውያን ኩባንያዎችን እንዲሁም ኢትዮጵያውያን አጋሮቻቸውና የኢትዮጵያ የንግድ ተቋማትንም ያካትታል። ከዩናይትድ ስቴትስ የሚመጡት ኩባንያዎች ወሳኝ ከሆኑት መካከል በውጭ ሀገር የሚኖሩ ኢትዮጵያውያን አሜሪካውያን ናቸው። በሶስት እጅ አንድ ሶስተኛውን ይሆናል ይላሉ። ወደ ሁለት መቶ ሀምሳ አሜሪካውያን ኩባንያዎች ወደ ኢትዮጵያ እኛ ድረስ መጥተዋል። ከዚህ መሀል 35 ከመቶ የሚሆኑት ኢትዮጵያዊ ትውልድ ያላቸው አሜሪካውያን የንግድ ድርጅቶች ናቸው። ብዙዎቹ አነስተኛና መካከለኛ የንግድ ድርጅቶች ናቸው። እነዚህ ኩባንያዎች ማለት ኢትዮ አሜሪካውያኑ የሀገሩን ባህልና አሰራር ስለሚያውቁ ወደ ኤምባሲው በመሄድ አንዳንድ ጥቅል መረጃዎችን ማለትም የአዋጭነትና ሕጋዊ ጥናቶችን የመሳሰሉትን መረጃዎች ሊያገኙ ይችላሉ። በኢትዮጵያ እና በዩናይትድ ስቴትስ መካከል የሁለትዮሽ ንግድ እንዲስፋፋ ግንኙነቱ ሁለቱንም ማህበረሰቦች ተጠቃሚ እንዲያደርግ የተያዙትን እንቅስቃሴዎች ከጥበቡ አሰፋ እንስማ። ጥበቡ በዩናይትድ ስቴትስ ብሌስድ ኮፌ የተባለ ኩባንያ መስርቶ ይሰራል። እዚህ ያለው የኢትዮጵያ ህብረተሰብ ገበያው ላይ ይንቀሳቀሳል፣ ገበያውን ያውቀዋል፣ ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋራ ቢተባበሩ መገበያው ላይ ስላሉ ማለት ነው። መልሱ የነዚህ እዚህ ያሉት ኢትዮጵያኖች ሌሎችንም ብትመለከተው እንደዛ ነው። የግሪክ አሜሪካኖችን የገበያ እንቅስቃሴ የግሪክን የገበያ እንቅስቃሴ የሚያሳድጉት የግሪክ አሜሪካኖች አሜሪካን ያሉት፣ የጣሊያኖቹም ጣሊያኖቹ ናቸው። የሁሉንም ሀገር ስትመለከተው፣ ምክንያቱም ቅርበት አላቸው ለሀገራቸው ሶ መነሻ መሆን ያለበት ኢትዮጵያ ያሉት ውስን ነው አቅማቸው፣ እንቅስቃሴያቸውም ውስን ነው። በዚህም መሳተፍ የለባቸውም ግን ሽርክና ቢፈጥሩ፣ በአንድ ላይ ቢሰሩ፣ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ፣ ለውጡ እዛ ላይ ነው ሊመጣ የምችለው። ዩናይትድ ስቴትስ ከአፍሪካ ያላትን የንግድና ምጣኔ ሀብት ግንኙነት ለማጠናከር በሰፊው ትፈልጋለች። ኢትዮጵያም እንዲሁ። በተለይ በፍጥነት በማደግ ላይ ያሉ እንደ ኢትዮጵያ ያሉ ሀገሮች ደግሞ የውጭ መዋለ ነዋይም በመሳብ ላይ ይገኛሉ። ሆኖም ፈተናዎቹ ገና ከጅምሩ በርካታ መሆናቸውን ነው ባለሙያዎች የሚያስረዱት። ከቴክኖሎጂ አንስቶ ማለትም የስልክና ኢንተርኔት አገልግሎት ደካማነት፣ የአሰራር ብቃትና ቅልጥፍና ብዙ ስራዎች የሚያስፈልጋቸው ናቸው። የዩናይትድ ስቴትሷ የንግድ ቢሮ ባለሙያ ታኒያ ኮል ለኢትዮጵያ መንግስት በተደጋጋሚ የሚተላለፈው መልእክት ሲያብራሩ፣ የአገልግሎት ዘርፉ ከመንግስት ቁጥጥር ነጻ ሆኖ የግል ዘርፍ ተሳትፎ ይኑርበት የሚል መልእክት ነው። helow jigjiga heow goday heow qabri dahr heow dhagax bur heow diidhabe hew hiil waaad dhegaysanaysaan ain v a ስርጭቶቻችንን ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በአጭር ሞገድ በተለይ ሾርትዌቭ ቱ ላይ በ1558 ኪሎ ሄርትስ እንዲሁም በ60 80 ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። ዜማን ጋብዛቸው ስታታእንጋብሰውረፍ እንበል እስኪ የጽዮን ምርጫ ነው ነጀማ ተመስገን ገብረ እግዚአብሔር

Saradım, hilal hilal dur

ታዲያ እንግዲህ አስቀድመን ወደ ጀመርነው ውይይት እንለፍ። አሁን እንለፍ ወደ አስቀድመን ወደ ጀመርነው ነው ውይይት ስንመለስ ስራ ለመስራት የምትፈልጉ ወጣቶች በተለይ በግብርና የውጭ ገበያ አንዳንድ ጠቃሚ መረጃዎችን እንስጣችሁ። እንግዲህ አስቀድመን አሰምተናችኋል። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማህበር ከአባላቱና አብረው ከሚሰሩ በርካታ ገበሬዎች ጋር በመሆን የግብርና ምርቶችን ለውጭ ገበያ በስፋት የሚያቀርብ ነው ድርጅቱን መስርተዋል። አሁን በአባልነት የሚሳተፉት አቶ ጸጋዬ አበበ እንዲያውም አንተ ነው ስንላቸው የነበረው ክብርም ዞሮ መጣ፣ ያው አንተ በሉን ብለዋል። እኛ ለማክበር ለማክበር እየጣርን ነው። ለመቅረብ ደግሞ አንተም እያል ነው አንተ ንበለው። እንግዲህ ያው አሁን የምንወያየው በስራ ለመሰማሪያት የሚፈልጉ ወጣቶች፣ በተለይ እሴት የተጨመረባቸው ምርቶቻቸውን እንዴት ለውጭ ገበያ ማቅረብ ይችላሉ የሚለውን ከራሱ ልምድ ነው የሚገልጽልን። ንስማ አቶ ጸጋዬ፣ አንድ ወጣት ለምሳሌ ማንጎ በስፋት ያለበት አካባቢ ያለ ያለች ወጣት በዚህ የወጪ ገበያ ውስጥ አቀነባብሮም ሆነ በቀጥታ ለመላክ የሚፈልጉ ቢሆን ምንድናቸው ማወቅ ያለባቸው መረጃዎች? እንግዲህ በመጀመሪያ ደረጃ የምንልክበትን አገር ገበያ ፍላጎት ማወቅ አለብን። እኔ ስነሳ አውሮፓ ነው ለመካከለኛው ምስራቅ ነው ወይስ ለአፍሪካ ጎረቤት ሀገሮቻችን ነው የሚለውን ይዤ ነው መነሳት ያለብኝ። ያንን ይዤ ስነሳ የትኛው ምርት ላይ ነው ተወዳዳሪ መሆን የምችለው? ይሄንን እኔ ላመርት የምችለውን ምርት ሌሎች ሀገሮች አምርተው ገበያ ላይ አምጥተው ከእኔ ርካሽ የሚሸጡት ከሆነ የገበያ ጥናት ማድረግ ይጠበቅብኛል። ለምን እንዴት ነው ግን የሚደረገው፣ ለማቋረጥ ሳይሆን ይገልጹታል። እንዴት ነው የገበያ ጥናት የሚደረገው? ለምሳሌ የገጠር አካባቢ ያለ አንድ ወጣት ያለች አንዲት ወጣት ብትሆን ማንጎ አለ። እንዴት ሊቀነባበር ውጭ ገበያ ሊቀርብ እንደሚችል እውቀቱ አለ። ግን ወደዛ ለመሄድ አቅም ባይኖራቸውም እንዴት ማወቅ ይችላሉ? እንግዲህ በሁለት መንገድ ማወቅ ይችላሉ። አንደኛ በዚህ ዘርፍ ላይ የተሰማሩ ባለሀብቶችን ቀርቦ ከእናንተ ጋር ምርቴ ወደ ውጭ የምሄድበት ገበያ አለ ወይ? ወይ ደግሞ እናንተ እየረዳችሁኝ፣ ቴክኒካል ድጋፎች እየሰጣችሁኝ አምርቼ የእናንተ የኮንትራት አምራች። አንደኛው በዚህ መነጋገር ነው። ሁለተኛ ደግሞ በዚህ ዘርፍ ላይ ይሄን ዘርፍ ለመደገፍ የተቋቋሙ የእኛ ማህበር አይነት የሆርቲካልቸር ልማት ኤጀንሲ አይነት የግብርና ሚኒስቴር መዋቅሮች ወይም ደግሞ የክልል ግብርና መዋቅሮች አሉ ፍላጎትን ወደዛ ይገልጹ እና እነዛ በዚህ ብዘርፍ ሊሰማሩ የፈለጉ ሰዎች በስራው ላይ ከተሰማሩ ሰዎች ጋር የሚገናኙበት ወይም ደግሞ ድጋፍ የሚሰጡ መስሪያ ቤቶች ጋር እንዲገናኙ የሆኑና ውይይት ይጀመራል። እኔ ማንጎ ላመርት እፈልጋለሁ ሲል አንድ ሰው መጀመሪያ ማንጎ የሚመረትበት የአየር ንብረት የአፈር አይነት፣ በመስኖ ከሆነ የመስኖ ውሃ አለ ወይ ብሎ እነዚህን ቅድመ ሁኔታዎች በሱ በኩል የቤት ስራውን ይሰራና ወደሚቀጥለው ደረጃ ቅድም እንዳልኩት አብረው ሊሰሩ ወደሚችሉ ድርጅቶች ወይ ደግሞ ግለሰቦች ይመጣል። እሱ እንግዲህ የመጀመሪያው ምዕራፍ ይሆንና ቀጣዩ ምዕራፍ ደግሞ የሚሆነው የገበያ ድርሻን ማስፋት ነው። በተለይ የአንድ የግብርና ምርትን አጠቃላይ የሆነ መጨረሻ ላይ ለዛ ምርት የሚከፈልበት ዋጋ ላይ በመቶኛ ሲሰላ የተሻለ ገቢን ማግኘት ይፈልጋል ማንም የንግድ ተቋም። እርስዎም በርካታ የንግድ ተቋሞች ስላሉት ከመጨረሻው ዋጋ የቻሉትን ያህል ማግኘት ይፈልጋሉ። ስለዚህ ይሄን ለማድረግ ደግሞ እሴቶች መጨመር ያስፈልጋል። የውጭ ገበያን ማጥናት ያስፈልጋል። እንዴት ወደ ውጭ ሀገር እንደሚሄድ አገሮቹ በሙሉ ያላቸው መሟላት ያለባቸው መስፈርቶች አሉ። ሄኖክ ምን ይመስልሃል? ሁልጊዜ ተወዳድረን ልናሸንፍበት የምንችለውን የምርት አይነት መምረጥ አለብን። በግለሰብ ደረጃም ሆነ ብዙዎች ደግሞ በአንድ አካባቢ ያለነው አንድ አይነት ምርትን አምርተን መጠናችንን ጨምረን ጥራታችንን ጨምረን በጋራ ለአንድ ገበያ ስናቀርብና እኔ ብቻዬን አንድ ምርት አምርቼ ለገበያ ሳቀርብ የገዢዎችን ትኩረት የምንስብበት ሁኔታ መኖር አለበት። ገዢዎች ሁልጊዜ ጥራት ያለው ምርት ብዛት ሲኖረው እና ቀጣይነት ያለ አቅርቦት ሲኖር ነው። na VOA kuke saurare yanzu haka tare da henok fente da Mestaward Aragao. Wiki talama talama talama talama talama majini na gabi na VOA With henok fente and Aragao, Aragão ehem! አድማጮቻችን አንዳንድ ሀሳቦችን ከፈለጋችሁ በድረገጻችን አዲስ አይዲያስ የሚል ዌብሳይት ላይ ያቀረብነውን ዘገባ ተመልከቱና የንግድ ሀሳቦቻችሁን እዛ ላይ ለመዋለን ዋይ ለሚያፈሱ ሰዎች ማቅረብ ትችላላችሁ። የምሽቱ ዝግጅት ተጠናቋል። አት ቪኦኤ አማሪክ ላይ በፌስቡክ አስተያየቶቻችሁን አድርሱን። እንግዲህ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ምስታው ታራካው ና ሄኖክ ሰማ እግዜር፣ ነን ጽዮን ግርማ ዝግጅታችን እንመርታለች። ስላደመጣችሁን እናመሰግናለን። መልካም ምሽት።